አውሮፓና ጀርመን የአውሮፓ ህብረት በአሁኑ ጊዜ ከዓለማችን የልማት እርዳታ አቅራቢዎች የመሪነቱን ቦታ ይዟል። ከዚህ ቀደም በልማት እርዳታ ለጋሽነት ቀዳሚውን ስፍራ የምትይዘው ዩናይትድ ስቴትስ ነበረች። ህብረቱ ከአመት ወደ አመት በልማት ወደ ኋላ ለቀሩ ሀገራት የሚሰጠውን የገንዘብ ድጋፍም እያሳደገ ነው። ባለፈው ሚያዝያ ይፋ እንደተደረገው ህብረቱና አባል ሀገራት በጎርጎሮሳዊ 2016 ዓ ም ለልማት እርዳታ የለገሱት ገንዘብ 75.5 ቢሊዮን ዩሮ ደርሷል። ይህም በጎርጎሮሳዊ 2015 ህብረቱ ከሰጠው የልማት እርዳታ ጋር ሲነጻጸር በ11 በመቶ ከፍ ያለ መሆኑ ነው የተገለጸው። የአውሮፓ ህብረት አባል ሀገራት የልማት ሚኒስትሮች ከ10 ቀናት በፊት ባካሄዱት ስብሰባ ለህብረቱ የልማት መርህ በተዘጋጀው አዲስ መመሪያ ተስማምተዋል። የአዲሱ የአውሮፓ ህብረት የልማት መርህ መመሪያ ትኩረት ዘላቂነትና አጋርነትን ይበልጥ ማጠናከር ነው። ህብረቱ ከጊዜያዊ እርዳታ ይልቅ ለረዥም ጊዜ የሚቆይ የስራ እድል የሚፈጥርና አስተማማኝ ድጋፍ የሚሰጡ ዘላቂ የልማት መርሃ ግብሮችን ነው የሚመርጠው የህብረቱ ህብረቱ ባለስልጣናት እንደሚሉት ህብረቱም ሆነ አባል ሀገራቱ ይህን የሚያደርጉት በሰብአዊነት ብቻ አይደለም፣ የራሳቸውንም ጥቅም ለማስጠበቅ ጭምር እንጂ። በአዲሱ የህብረቱ የልማት ፖሊሲ መመሪያ ላይ ስምምነት ላይ በተደረሰበት ወቅት የአውሮፓ ህብረት ኮሚሽን የውጭና የጸጥታ መርህ ጉዳዮች ከፍተኛ ተጠሪ ፌዴሪካ ሞጎሮኒ ይህንኑ የህብረቱን ግብ ግልጽ አድርገዋል። በእኛ እምነት ለልማት፣ ለሰላም ማስከበር፣ ለሰብዓዊ ተግባራት እንዲሁም የአየር ንብረት ለውጥን ለመከላከል መዋለነዋይ ማፍሰስ የደህንነታችንና የውጭ ፖሊሲያችን እጅግ አስፈላጊ አካል ነው። እኛ ይህንን ለራሳችን ደህንነትና ብልጽግና መዋለነዋይ እንደ ማፍሰስ ነው የምናየው። ለዚህም ነው የተባበሩት መንግስታት ሁልጊዜ የአውሮፓ ህብረትን ከጎኑ የማያጣው። አሁን አዲስ የልማት መመሪያ ማውጣት ያስፈለገው መመሪያውን ከወቅቱ የዓለማችን ፈተናዎችና አጀንዳ 2030 ከተባለው የተባበሩት መንግስታት ድርጅት የዘላቂ ልማት ግቦች ጋር ለማጣጣም መሆኑ ተነግሯል። የዶይቼ ቨለ የብራስልስ ዘጋቢ ገበያው ንጉሴ እንደሚለው አዲሱን መመሪያ ከቀድሞ ከሚለዩት አንዱ የተቋሙና የአባል ሀገራቱ እርዳታ ትኩረትና አቅጣጫ እንዲመሳሰል የሚያደርግ መሆኑ ነው። አሁን ምንድን ነው ይሄ በጋራ አቅጣጫ ሲያስቀምጥ ሁሉም በአንድ መርህ በአንድ ስትራቴጂ ይሄዳሉ ማለት አይደለም። በተወሰነ ደረጃ አባል ሀገሮች የራሳቸውን የሁለትዮሽ ግንኙነት ሊያደርጉ የሚችሉበት ቦታ አለ፣ ስፔስ አለ። ግን ያም ቢሆን የሚያተኩሩበት የሚሄዱበት አካሄድ ወጥ እንዲሆን የሚሰጥ ነው፣ ጋይድላይን ነው፣ መመሪያ ነው። ስለዚህ ሁሉም በየግልም ቢሄዱ ወይም በጋራም ቢሆን የሚሄዱበት አቅጣጫ እና የሚያተኩሩበት ግን አንድ አይነት እንዲሆን። ለምሳሌ የረሃብ ቅነሳ፣ የአካባቢ ጥበቃ፣ አሁን ደግሞ ትኩረት የተሰጠው የመከላከያ ጉዳይ፣ እነዚህ እነዚህ ነገሮች። እነዚህን ለማድረግ ደግሞ የሰብአዊ መብት፣ መልካም አስተዳደር፣ እነዚህ እነዚህ ነገሮች ሁሉ መመሪያዎች ነው። በዚህ አቅጣጫ በጋራም የሚካሄዱ የሚሰጡ የልማት ራዶዎችም ሆኑ በተናጠል የሚሰጡ የልማት ራዶዎች አቅጣጫቸው ግን ይሄ እንዲሆንና ግቡም ደግሞ በሀያ ሰላሳ ይሳካሉ የተባሉትን የዓለም አቀፉ የዘላቂ ልማት ግቦች ለማሳሳት ያለም እንዲሆን ነው። ስለዚህ አንድነትም አለው ልዩነትም አለው ማለት ይቻላል። መመሪያው ከበፊቱ ጋር ሲተያይ ብዙም አዲስ ሊባል የሚችል እንዳልሆነ ተነግሯል። ዓለም አቀፉ የጸጥታ ጥናት ተቋም ስለ መመሪያው ባወጣው ዘገባ ከአዲሱ መመሪያ ከማንም በላይ ተጠቃሚዋ አፍሪቃ ናት። ህብረቱ ከዓለም እጅግ ድሀ የሚባሉ ሀገራት ለሚገኙባት ለአፍሪቃ እርዳታ ትኩረት እንደሚሰጥ በልማት ፖሊሲ መመሪያው ላይ ጠቅሷል። የልማት እርዳታው ትኩረት በልማት ወደኋላ ለቀሩ የአፍሪቃ ሀገራት መሆኑ በበጎ ቢታይም፣ ትችት ግን አልተለየውም እንደገና ገበያው ሀያ ሰላሳ አጀንዳ እንግዲህ ልማት የዘላቂ ልማት ግቦች ትኩረት የሚያደርጉት እነዚህ በማደግ ላይ ያሉ ሀገሮችን አቅም በመገንባት ኢኮኖሚያቸውን በማሳደግ የሰው ኃይላቸውንም በማሳደግ ነው እና እነዚህን ግቦች ለማሳካት የሚደረግ የልማት ራዶ ዞሮ ዞሮ በአብዛኛው ተረጂ ሀገሮች የልማት ኋላ ቀር ሀገሮች አፍሪካ ስለሆኑ ተጠቃሚ ይሆናሉ የሚል ነገር አለ። የሆነ ሆኖ ግን ይሄ የልማት መመሪያ የራሱ የሆኑ ውስንነት አላቸው የሚሉ የልማት እርዳታ ድርጅቶች ለምሳሌ ቅሬታቸውን ያቀርባሉ። በአንድ በኩል ከወቅቱ ጋር አሁን ከሀያ ሰላሳ አጀንዳ ጋር እና ዓለም ካለው ተጨባጭ ሁኔታ ጋር የተገናዘበ የልማት መርሃ ግብር መመሪያ ማዘጋጀቱ ጥሩ ሆኖ ሳለ ሆኖም ግን አንደኛ ነገር አሁን ግልጽ ያልሆነ ግን ብዙ ነገሮችን ያካተተ በተጨባጭ ግን ትኩረት የሚያደርግባቸውን ነገር ያለየ ነው የሚሉ አሉ። በሁለተኛ ደረጃ የልማት እርዳታው በአሁኑ ወቅት የበለጠ ስደተኞችን ለመቆጣጠር እና ይህን የአሸባሪነቱን ዘመቻ ለማፋጠን ለማሳለጥ እንደሚያግዝ ሆኖ ተቀናብሯል። ስለዚህ ድህነትን ማስወገድ አካባቢ ልማትን ማተኮር ላይ እንደውም ሁለተኛ እየሆነ የስደተኞችን ለመቆጣጠር እና የአሸባሪዎችን ለመከላከል የሚደረገው ላይ ትኩረት ተሰጥቷል። ስለዚህ ከሞላ ጎደል የአሁኑ ዋናውን አጀንዳ የያዘ አይደለም የሚሉ አሉ። ስለዚህ አብዛኛው የልማት በማደግ ላይ ያሉ ሀገሮች የአፍሪካ ሀገሮች ስለሆኑ እነሱን ለመጥቀምና የእነሱን አቅም ለመገንባት ነው ተብሏል። የሆነ ሆኖ ግን የአሁኑ ትኩረት አሁንም የተደረጉ ስምምነቶች የሚያሳዩት በተለይ ስደተኛን ለመቆጣጠር እና ወደ አውሮፓ የሚመጣ የአሸባሪነት ስጋትንም ለመከላከል የሚያስችል የልማት በልማት እነዚህን ነገሮች ለማስወገድ የሚቻልበትን መንገድ ላይ እያተኮረ ነው እና ለጋሽ ሀገሮች የልማት እርዳታውን የውስጣቸውን ችግር ለመፍታት እየተጠቀሙበት ነው የሚሉ እንደነ ኦክስፋም የመሳሰሉ እንደነ ኬር ኢንተርናሽናል የመሳሰሉ የልማት ድርጅቶች ይተቻሉ። ስለዚህ በዚህ ሁኔታ አንዳንድ ውስንነቶች እንዳሉ ይገለጣል። በአውሮፓ ሕብረት ደረጃ ግን አባል ሀገሮች ከመቼውም በላይ አቀናጅተው የልማት ግቦችን ለማሳካት እየተንቀሳቀስንበት ያለ አዲስ መመሪያ ነው ነው የሚሉት እና እንግዲህ ሁለቱም ጋር የተለያየ ጀርመንን የመሳሰሉ የአውሮጳ ህብረት አባል ሀገራት አዲሱ የልማት መርህ መመሪያ ላይ ስምምነት ላይ ሲደረስ ለእርዳታ ተቀባዮች ማሳሰቢያ መስጠታቸው አልቀረም። ተቀባይ ብቻ ከመሆን ችግሮችን ለመከላከል የበኩላችሁን ጥረትም አድርጉ የሚል በብራሰልሱ ስብሰባ ላይ የተገኙት የጀርመን ተወካይ ከስካሁኑ በተጨማሪ አፍሪቃውያን የበኩላቸውን ኃላፊነት ሊወጡ እንደሚገባ አሳስበዋል። የጀርመን የኢኮኖሚ ልማት ትብብር ሚኒስቴር ሚኒስትር ዴታ ቶማስ ዚልበርሆርን በተፈጥሮ ሀብት በበለጸጉ የአፍሪቃ ሀገራት የሚከሰተውን ረሃብ እንደ ምሳሌ በማንሳት ሀገራቱ ችግሩን አስቀድመው ለመከላከል ቢዘጋጁ እንደሚበጅ አጽንዖት ሰጥተው ተናግረው ነበረ። ረሃብ የተከሰተባቸው ሀገራት መንግስታት የችግሩ ዋነኛ ተጠያቂዎች ናቸው። ለምሳሌ ናይጄሪያን ወይም ደቡብ ሱዳንን ተመልከቱ። ሀብታም ሀገራት ናቸው። ስለዚህ በችግሩ የተጠቁ ሀገራት በችግሩ መከላከያ ላይ ይበልጥ ወጪ እንዲያደርጉ መገፋፋት አለብን። ለቀጣዮቹ ዓመታት ስራ መሰረቱ ይህ መሆን አለበት ያሉት ሚኒስትሩ ውጊያ በሚካሄድባቸው የአፍሪቃ ሀገራት ሰብአዊ እርዳታ እንዳይደርስ በመከላከል ረሃብን እንደ መሳሪያ መጠቀምም ተቀባይነት እንደሌለው ተናግረዋል። ለእርዳታ ተቀባዮች ይህን መሰሉን መልእክት የሚያስተላልፉት የህብረቱ አባል ሀገራትም ሆኑ የአውሮጳ ህብረት የእርዳታ አሰጣጥ መስፈርትና አተገባበሩ አሁንም አነጋጋሪ ሆኖ የቀጠለ ጉዳይ ነው። የሰብአዊ መብት ተሟጋቾች ተቋሙንም ሆነ አባል ሀገራቱን ሰብአዊ መብት በመጣስ ለሚወቀሱ አንዳንድ የአፍሪቃ ሀገራት የልማት እርዳታ በመስጠት አጥብቀው ይተቿቸዋል። ህብረቱ በጎርጎረሳዊ 2005 ዓ.ም ያስቀመጣቸውን እስካሁን ሲሰራባቸው የቆዩትን ግቦች ለዘላቂ ልማት ትኩረት ከሚሰጠው አጀንዳ 2030 ከሚባለው የተባበሩት መንግስታት የዘላቂ ልማት ግብ ጋር እንዲጣጣም አድርጎ አዘጋጀው የተባለው መመሪያ ታዲያ ከተለያዩ አቅጣጫዎች ትችት በሚሰነዘርበት የህብረቱ የልማት እርዳታ አሰጣጥ ላይ ያደረገው ለውጥ ይኖር ይሆን? የሰብአዊ መብት ድርጅቶች የሚተቹት በመርህ ደረጃ የሰብአዊ መብት፣ የመልካም አስተዳደር፣ እንደውም የሴቶች እኩልነት፣ ለወጣቶች ትኩረት የመስጠት የመሳሰሉት በልማት ግቦቹ የተቀመጡ ናቸው። ስለዚህ ልማት ሲባል ሁሉ አቀፍ በሆነ መልኩ እነዚህን ባካተተ መልኩ እንጂ እንዲሁ የኢኮኖሚ ልማት ብሎ ነገር የለም። በኑሮ ደረጃም ያለውን መራራቅ ማቀራረብ ሁሉ አንዱ ስትራቴጂ ተደርጎ የተቀመጠ ነው። የሆነ ሆኖ ባለፈውም እንደታየውና እንደውም አሁን የበለጠ ግን እነዚህ ነገሮች ሁለተኛ እየሆኑ አሁን እነዚህ ነገሮች በጽሁፍ ይቀመጡ እንጂ በተጨባጭ እውን ሊሆኑ የሚችሉበት ተግባራዊ ሊሆኑ የሚችሉበት አሰራርን በፈቃደኝነቱ ቢሆን ውስን ነው የሚል ትችት ነው ያለው። ለምሳሌ ያህል አሁን በቫሌታው የአፍሪካ አውሮፓ የልማት ስምምነት ከዚያም ወዲህ ከአፍሪካ ጋር የተደረጉት ስምምነቶች የበለጠ ስደተኞችን ለመቆጣጠር አሸባሪዎች ወደዚህ እንዲመጡ የሚችሉበት ሁኔታ እዚያው ቁጥጥር እንዲደረግ ላይ የሚያተኩሩ እንጂ እነዚህ መንግስታት በመሰረቱ የሰብአዊ መብትን በመጠበቅ መልካም አስተዳደርን በማስፈን ዴሞክራሲን በማስፈን እነዚህን ችግሮች ለመፍታት እና ልማቱ ዘላቂ ሊሆን የሚችልበት መንገድ ላይ ብዙ ትኩረት አይደረግም የሚለው ትችት እንዳለ ነው። ስለዚህ በመርህ ደረጃ አለ፣ ግን በተግባር ደረጃ አሁንም በሰነዱም ቢሆን በግልጽ አልተቀመጠም እና ይሄ አሁንም ቢሆን በድፍኑ በተለይ ሰብዓዊ መብትና ዴሞክራሲን ችላ ብሎ በልማቱ ላይ ብቻ የማተኮር እግረ መንገዱንም እንደተባለው የስደተኞች ጉዳይ የመቆጣጠሩ ጉዳይ ነው ትኩረት የተሰጠውና ትክክል አይደለም የሚለው ትችት ነው ያለው ምናልባት ይህ ችግር እንዳለ የሚቀጥል ነው የሚመስለው ለጊዜው እንደሚታየው ከሆነ። በአውሮጳ ሕብረት አዲሱ የልማት መርህ መመሪያ ምንነትና ትችቱ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንጠብቃችኋለን። ደህና ቆየን።